The Voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች ዘወትር ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ። በክብር በክብር ክብር በስልጣኔ ተራቆ እንዲህ ሰማይ ሰማያት ሲነካ፣ ክብር ምን እንደሆነ ገና ማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል ለካ። ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል። ይኸው ይሄ ጊዜ የሰጠው ቅል ይሄ እጅል የእንግሊዝ ጄኔራል ያንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ። እጄን የኔን ይሄን እጄን ስንት ጀግና እንደ ቆሎ በፍኑ ይዞ የኖሮ ምን ያደርጉ ስሜን እንጂ እንዲበሩቁ እንግሊዝ ጀና አውቀው ዛሬ ምሽቱን ቲያትር ቤት ጎራ እንላል አልቀረምም፣ ወይስ ቲያትር ቤቱ ወደኛ ጎራ ብለዋል? እንበላቸው። ጤናስጥልኝ ይግቡ፣ ይቀመጡ፣ ይቀመጡ፣ ይቀመጡ። ጉድፋል ታላ ግሩም ቤት፣ ድንቅ ቤት። ደፈጣ ውጊያ ታላቅ ጀብዱ የሚካሄድበት ያልታወቀ ጦር ሜዳ። ያልታወቀ ጦር ሜዳ? አዎ ያልታወቀ ጦር ሜዳ። እንዴት? ምን ማለት ነው አልኩን ጤና ያለው ነው። አንዴት የሚወዳት ጠቦት ነበረችኛል። እኔ እየቀለብኳት አንተ አነከትካት። እንዴት ምን ማለት ነው? ያልኩህን ማለት ነው። በእርግጥ ቲያትር ቤቱ ዛሬ ከአሜሪካ ድምፅ ስቱዲዮ ሁለት ውስጥ ነው። አሁን እንደ ቅደም ተከተላቸውም እውቁ ተዋናይ ስራቴል ተካ በቴዎድሮስ ራይ እውቁ ተዋናይና አዘጋጅ ቴዎድሮስ ተስፋይና ሌላው ታዋቂ ተዋናይ መለሰ ወልዱ በወንድ ላጤው መዘዝ ቲያትሮቻቸውን እንደሚጫወቷቸውን የሰማናቸው በዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ጋባዥነት ቲያትሮቻቸውን ይዘው ወዲህ ወደ ዩናይትድ ስቴትስ ብቅ ያሉት እንግዶቻችን አብረውንም ያመሻሉ። ከዚያ ሌላ ንጉሴ አክሊሉ ባለፈው የጀመረውን ዛሬ ያጠቃልላል። አሁን 50ኛ አመቱን ቅርቡ ስላከበረው የኢትዮጵያ ቴሌቪዥን እርሱ የነበረበትን የጥንቱን ትዝታ ከሚያወጋ እንግዳው ጋር ይመለሳል። አድማጮቻችን፣ እንደምንሰነበታችሁ እንደምንሳመሻችሁ፣ እኛ ደህና ነን። ዛሬ አየሩም ደስ ይላልና ደስ የሚል ምሽት አብራችሁን እንድታሳልፉ ግብዣችን ነው። የዛሬውን የየካቲት 20 2008 ዓመተ ምህረት ፕሮግራማችንን ከሚያቀነባብርልን ከንጉሱ ታምሬ ጋር አዘጋጅና አቅራቢዎቹን የአዲሱ አበበና እኔም አሉላ ከበደን መልካም ቆይታ ቆይታ ይሁንላችሁ እያል ቦታውን ለተረኛ ዜና አንባቢ እንለቃለን። ይህ የራዲዮ መጽሔት ዝግጅት ነው። እሁድ የካቲት ሃያ 2008 ዓ ም በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ለሳምንት ቆሜ ነው የምሞተው። አልጠብቅም ሞትን ተኝቼ ባልጋዬ እኔው ሄዳለሁ ፈረሴን ቼ ብዬ በንባ ልታጠብም በንባል ተጣጠብም ቁጭ ብዬ አላለቅስም ጉልበቴን አጥፌ አልምበረከትም አልጠብቅም እሱን ወደ እኔ እስኪመጣ እኔው ሄዳለሁ ወደ እሱ እንዳይመጣ ኩራቴን ይረዳው ድፍረቴን ይወቀው። እምብኝ እንደ ቅድመ አያቴ ተጋድሜ አልሞትም፣ ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው አልፈልግም ዋሻ የምደበቅበት፣ አያሻኝም ጥሻ የምሸሸግበት። አልሰብርም አንገቴን፣ አላዞርም ፊቴን፣ አይዝልም ጉልበቴ፣ አላጥፈውም ክንዴን። እጠብቀዋለሁ ደረቴን ነፍቼ በኩራት በድፍረት ጋሻዬ መክቼ። እምብኝ እንዳያቴ አልንበረከክም፣ ቆሜ ነው የምሞተው። የጀግና ልጅ ጀግና ሆኔን ይወቀው። አልጠብቅ ሞትን ማታ በጨለማ እንዲወስደኝ ብዬ ሰው ሳያይ ሳይሰማ አለምንም ከቶ ዛሬን እንዲተወኝ ዘጊቱ እንዲመጣ ዕድሜ እንዲለግሰኝ የአልጋ ቁራኛ አርጎ እያጨማለቀ ሞት መጥቶ እስከ ይወስደኝ እያመናጨቀ ጭራሹን ጠብቀዋለሁ በጠራራ ፀሐይ መሃል ላይ ይሁን ቃል ለምድር ለሰማይ ዳግም ድል አድርጌ እስክነሳ ድረስ ቆሜ ነው መሞተው እንደ ክርስቶስ። እሄዳለሁ እኔ እርሱን እንደማይመጣ ግንባሬን አላጥፍም። የመጣው ቢመጣ ተኝቼ አልጠብቅም። ሞት መጥቶ እስቲ ወስደኝ እኔ እሄዳለሁ በቁሜ እንዲያገኘኝ ለመኖር ጓጉቼ። አለም በረከክም ዛሬን ተወኝ ብዬ አልለማመጥም። እምቢኝ እንደ አባቴ። አለም በረከክም ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው። በዓድዋ፣ በዶጋሌ፣ በመተማ፣ በማይጨው፣ በኦጋዴን፣ በናቅፋና በምጽዋ እንዲሁም በሌሎች የጦር ብሎች ሁሉ ለአገራቸው ክብር ሲሉ ለወደቁ የኢትዮጵያ ጀግኖች መታሰቢያ ትሆንልኝ አለን። የፈረንሳይ ቤተኛችን ቋን አድማጫችን አስራደው በለጠ ነው። እናመሰግናለን።

ታዋቂ የመድረክ ሰዎች ከዚህ ከአሜሪካ ድምጽ ስቱዲዮ ቁጥር ሁለት የራዲዮ መጽሔት እንግዶች ሆነው ተገኝተዋል። እናም ጊዜ ሳያጠፉ ስቱዲዮዋችንን ወደ ቲያትር መድረክነት ቀየሩት። ብቻችሁን አያችሁ መባላችን ባይቀርም ቲያትር ነውና አናሳያችሁ ነገር ሆነብን። አሉላ የማየት ነገር ከተነሳማ ብቻዬን አየሁ በል እንጂ ለምን ብቻዬን እንዳየሁ እናነጋጋ። ደግሞ ስቱዲዮዋችንን ወደ መድረክነት ቀየሩት ማለቴ ያየሁ ይመስል ደጋግመን። ታዲያ አዲሱ ስቱዲዮ ቁጥር ሁለት ስንል የተለመደው ስቱዲዮ 14 እንዳልሆነ ጠቁመናል። ቴሌቪዥን ፕሮግራሞቻችን የሚሰራበት ስቱዲዮ ውስጥ ነው የተቀናበረው። በሰፊ አዳራሽ ብቻን ያስቀራል። ይጣፍ እንደምን መልስ ሰጥላ አድማጮች ለዩናይትድ ስቴትስ ልቀጥል ነው ያ አንተ ማጋለጥ ነው። ቲያትር እንደምትወድ ግን አድማጮቻችን የሚያስታውሱ ይመስለኛል። በጣም ስለዚህ የምጠፋበት ምክንያት ገጥሞ ሆነው እንጂ አጠፋም ነበር። ዋናው ቲያትር ዋሽንግተን ዲሲ ስለሚታይ ሁሉ ቀድሜ የምገኝ ነኝ። ጊዜና ቦታ ሳይገድበው ለሁላችንም የሚሆነውን አልረሳንም የቲያትር ወጉም አልቀረብንም እና አሉላ ለዩናይትድ ስቴትስ ነዋሪ አድናቂዎቻቸው በያሉበት ተዘዋውረው ያሳዩ እያልከኝ ነው። እንደዚያ ይመስላል። አዲሱ መልካም። በመግቢያችን እንደጠቆምነው አድማጮች፣ የጋበዛቸው የዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ነው። የማዕከሉን ዲሬክተር ሁለ ገቧን መድረክ ሰው የእኛም ቤተኛ ጭምር ናት ዓለምፀሐይ ወዳጅንም ጋብዘናል። አሉላ ወደ ወጋችሁ ማምራት ትችላላችሁ እንግዲህ አሁን አመሰግናለሁ አዲሱ፣ ሌላ ጊዜ እንደምትገኝ ተስፋ እናድርግና በዚህ በምን ሰማ ወደ ቲያትር ዓለም በሚወስደን ዜማ ቲያትር በአሜሪካ ከኢትዮጵያ ሩቅ እንግዶች ቢሮአችን ምጥቅ ብለዋል። የራዲዮ መጽሔት ወይም የአሜሪካ ድምጽ ብቻ ሳይሆን የአሜሪካም እንግዶች ናቸው። እንኳን እንደናመጣችሁ እንደናቆያችሁ እያቸው የተለያየ ትርኢቶችን ይዛችሁ በተለያየ የዩናይትድ ስቴትስ ግዛቶች ውስጥ እንደምትዘዋወሩ እናውቃለን። ከጋባዣችሁ ልነሳ ዓለም እንግዶችሽን እስኪ በወጎ አንቺ አስተዋውቂልኝ በዋናነት የአንቺ እንግዶች ናቸውና። አመሰግናለሁ በቅድሚያ እናንተን ሬዲዮ ጣቢያውን ዘወትር በጥበባችን ስራና በሁሉም ነገር እየተከታተለ ለሚያደርግልን ትውቅና ትብብር ከልብ አመሰግናለሁ። የጣይቱን አስራ አምስተኝ ዓመት በዓል ምክንያት በማድረግ ካሰብነው ጊዜ ትንሽ ቢዘገዩም ስምንት የሚሆኑ የተውኔት ባለሙያዎች በኢትዮጵያም በትልልቅ ስራዎቻቸው የሚታወቁ ከአንጋፋ ከብሔራዊ ትያትር ቤት ጀምሮ በተለያዩ መድረኮች ሲሰሩ የቆዩ ቴዎድሮስ ተስፋዬን፣ ሱራፌል ተካን፣ መለሰን እና ሀረግን ጨምሮ ሌሎችንም ሰዋንያኖች ጋብዘን እዚህ ዋና ከተማችን ዋሽንግተን ዲሲ ተገኝተዋል። ማርች ሀያ በዲሲ ከዛ ቀጥሎ ወደ ስምንት የተለያዩ ስቴቶች ቱር እናደርጋለን። ትርኢታቸውን ያቀርባሉ። መላው የአሜሪካ ተመልካች ደግሞ እንደሚደሰት ተስፋ እናደርጋለን። አመሰግናለሁ። የማይተዋወቅ ሰው ላስተዋውቅ። ለፕሮግራማችን ቤተኛ ነሽ። ለጥበብ አፍቃሪዎችም በዚህ በዩናይት ስቴትስ የሚካሄዱ የጥበብ ስራዎችን በመምራት፣ በማዘጋጀት፣ በማቅረብ ደጋግመንሽ በፕሮግራማችን በመገኘት ትታወቅ ያለሽ ዓለም ፀሐይ ወዳጆ አንቺም እንኳን ደህና መጣሽ። ትልልቅ ስራዎቻችሁን በተለየ የኢትዮጵያ አድማጮች እንደ አዲስ ሊተዋወቋችሁ እንደማያስፈልጋቸው እረዳለሁ። መለሰብ ወልዱ ከሩቅ ከአንተ ልነሳ እኔም ማላውቃቸውን ስራዎች ይህንም ጭምር እየተዋወቅኩ ነው። በብሔራዊ ቲያትር፣ በህጻናት ቲያትር የረጅም ጊዜ ስራዎች አሉ። ገበና አሁን በመታየት ላይ ያለ ስራ ወላፈን፣ የተለያዩ ፊልሞችና የቲቪ ድራማዎች ላይም ተጫውተሃል። ሱራፌል ተካ፣ የቴዎድሮስ ራእይ በዚህ በዩናይት ስቴትስና ሌሎች ከኢትዮጵያዎች ያሉ አካባቢዎችም ተመልካቾች የሚያውቁት ሰው ለሰው በከፍተኛ ተመልካች የሚታወቅ ነው። ኩራ በሚል ገጸ ባህሪ ነው የምትታወቀው። ምናልባት ገጸ ባህሪ ያጣላቸው ከሆነ ትነግረናለን። ዘላም ጠቦቱን በለው በአማርኛ ተርጉሞት እንደሆነ እርግጠኛ አይደለሁም። ዳንግሊ ዳንግሊ እሱ ሌላ አማርኛ ሌላ ትርጓሚ የሚያስፈልገው ይሆናል። አማርኛ ወደ አማርኛ ይተርጎምልኝ። ግልገል በግ እንደማለት እንደማለት ነው። በጎንደርኛ አካባቢ አካባቢ በመንቆቋቋት መሰለህ። ያላየነው ፊልም ስለሆነ ብዙ እንደማንገፋበት አውቃለሁ ግን ተዋውቋልና እናነሳለን። ወደ ቴዎድሮስ ተስፋዬ ልሻገር። በጣም በርካታ ስራዎች እንዳሉ አውቃለሁ ግን ከማስበውም በላይ ናቸው። 1929 ትልቁ ስራ ነው። ከሀያ በላይ የመድረክ ቲያትሮችን አዘጋጅተሃል። ሁለት መቶ በላይ የሙዚቃ ቪዲዮዎችን አዘጋጅተሃል። ስድስት የሙሉ ሰዓት ፊልሞች፣ ስድስት አጫጭር ፊልሞች ተጫውተሃል። ውበትን ፍለጋ የተባለውን ተወዳጁን ፊልምና ሚስተሪክስን ይጨምራል። እች ላይ ትንሽ ብጨምር ይ ያልተገኘችው ሀረግ ነች። ሀረግ ወይም በውበትን ፍለጋ መሪቷን አይናት፣ ህንደኬን፣ አንቲጋንን፣ ሀምሌትን አሁንም ዳና ላይ በተከታታይ ፊልም በመስራት ላይ ያለች ናት። እንደ አጋጣሚ ሌላ ቦታ ወንድሟን ለማየት ሄዳ ነው። እሷም የግሩፓችን አንዱ አባል ናት። ገሩ በጠፋችበት ሂሳብ በኋላ ይኖረናል። ግን እንዳለች አጠጋችሁ መወያየት እንችላለን። ከትዝብታችሁ እንጀምር። ጥቂት ቀና ናቸው። ያደናገራችሁ ነገር ካለ እሱም ሊሆን ይችላል። ለየት ያለ ገጠመኝም ካለ ወደ ጥበቡ ከመዝለቃችን በፊት ከማን ጀምር? እሺ ቴዎድሮስ፣ ልክ እንደ ኖርማሉ አየር ይመስላል ስታየው። ከአውሮፕላኑ ወርደን መኪና ውስጥ መስታወቱን ስታየው ኖርማል አየር ይመስላል። ልክ በሩ ተከፍቶ ስንወጣ ግን ጆሮ የሚወጋ ጆሮ ጆሮ እንደዚህ ይቀዘቅዛል። ጆሮዬ በረዶ እንዴት ብዬ በምን እስካር ብጠምጥመው እና ይሄ እስካሁን ድረስ ፍጹም አስደንጋጭ የሆነብኝ ቀዝቃዜ ጋር ለመታወቅ አልፈለግም። ገና ስራፊል እኔ በነገራችን ላይ የበቃዚ አየር ይስማማኛል፣ እወዳለሁ በጣም። ነገር ግን እዚህ ጋር ስመጣ ያየሁት አየር ትንሽ ለየት ይላል። አፍንሳት ከፍት ባትናገር እንኳን ምላስ ይቀዘቅዛል እኮ የሚገርምህ መለስ። እኔ ያየሁት ከጋሽ ተክሌ ጋር እራት ለመብላት ወጥተን እኛ ሀገር ችፕስ ነው፣ እዚህ ሀገር ግን ችክን ነው እና እግር እግር ነው፣ ማአት ማአት ነው። በቃ ና የኛ ሀገር እርጎ እዚህ ያገኘ ተቀይነ ነበር። የአየሩ ሁኔታ የምግቡ የባህሉ ብዙ እንደሚያነጋግረን ትዝብታችሁንም የተለያዩ አካባቢዎችን ከጎበኛችሁ በኋላ እንደምንጫወት ተስፋ አደርጋለሁ። ያየናቸው ቦታዎች አሉ። አሁን አስገራሚ ነገር ስላል ለማለት ነው እንጂ ለምሳሌ ዲሲ ስትገባ ዋይት ሀውስን ማየት ና እዛ ቦታ ላይ ፎቶግራፍ መነሳት የመጀመሪያ ምርጫ እኔ ወደዚህ ስመጣ ና ለምዬን ዋይት ሀውስን የማየት ኢንትረስት በጣም ትልቅ ታየዋል። ለመጀመሪያ ራችንን የተጠቀማቸው የተጠቀምንበት ዋይት ሀውስ ነው እና በተለይ ብዙ ጊዜ ፊልም ላይ የምናያቸው የአብርሃም ሊንከን ሞኑመንት እሱን ቦታ ማየት አእምሮ ላይ ይመጣ የለም እና እዛ ቦታ ላይ ቆመን መሳታችን ደስ ይላል ብቻ ተጨማሪ ዋይት ሀውስን ስናይ እንዲህ በቀላሉ አያሉ ብዬ አላስ፣ የሚፈቀድም አይመስልም የሚፈቀድም፣ እና ነፃነቱ እጅግ በጣም ነው የገረመኝ። እዚህ እንኳ ለመግባት ስም ትፈተሻለህ፣ እናንተ ስቱዲዮ ለመግባት። ዋይት ሀውስ ተጠግተን ፎቶ ለመነሳ ምንም ችግር የለም። በጣም ብዙ ዜጎች ናቸው ያንን አካባቢ የጎበኙት። ግን ሁሉን ነገር ስንጎበኝ ከአብርሃም ሊንከን ጀምሮ ከጉብኝቱ ባለፈ የሆነ ቁጭት ተሰምቶኛል። በእውነት እዚህ ስመለከት የብዙ መሪዎች አባባሎች ግድግዳው ላይ ተጽፈዋል ተቀርጸውና ያንን ለትውልድ ነው የሚያስተላልፉት ያንን ይዞ ነው የሚያድገው ሕፃን ያገር ያለውና ብዙ ጽሁፎችን አኑረው እዚህ የምታየው። እኛ ጋር ደግሞ በጣም ሪች ነን በዚህ አይነት ነገር እና በጣም ብዙ ታሪክ አለን፣ ረጅም ታሪክ ብዙም የሚነገርለን የብዙ የብዙ ነገስታት ታሪኮች አሉን፣ አባባሎች አሉን። አገሬ ጋር ቢሆን ኑሮ ይሄ ምን አይነት ትውልድ እንቀርጽ ነበር የሚለው ነገር ትንሽ የቆጨኝ ነገር እሱ ነው። ይህን ሳይ ገሮም ነው ጉብኝታቸው ዘለግ ሲል ምናልባትም ቅድም ያልከውን አይነት ምኞት በውስጣችን የሚያሳድሩ ብዙዎቹንም ኢትዮጵያውያን በተለያዩ ቦታ ስታገኙ ጥሩ ስሜት የሚያሳድሩ ብዙ ነገሮች እንደሚኖራቸው አምናለሁኝ። ቴዲ ወደ አንተ ልምጣ። የቴዎድሮስ ራእይ ምን አይነት ቲያትር ነው? በኢትዮጵያ ውስጥ ሲታይ የነበሩትን ሁኔታዎች አንሳለን፣ የታሪኩንም ጭብጥ እንደው በዋናነት ተመልካቾች ከወዲሁ ሊረዱ የሚችሉት ነገር ካለ የቴዎድሮስ ራእይን ስናነሳ፣ ቅርቡ ለቴዎድሮስ ራእይ ቅርቡ ሱራፌል ነው፣ ከስክሪፕቱ ጥንሰሳ ጀምሮ እስከ ተወለደበት ቀን ድረስ ሱራፌል ቀሩ ነው። ለዚህ ሱራፌል ይሄን ቢያስተዳደር ሲል ሱራፌል ታዞልሀለም ተፈርዶብሀለሁ። ከቴዎድሮስ ጋር የግል ትውውቅም ያለ ይመስላል። አሁን ሳንማራ ከቴዲ ጋር ነው ከዋና አድማጮቻችን ውይይቷል አለበቀ እንዲያውም የትያትር መድረክ ሊያደርጉት ተስማምተው ጀመር ካረግን በኋላ ድምጻቸውን ብቻ ሰምተን ማብቃታችን ነው። የሚቀጥለው ንቀሳቸውን ተከታትለን በሰፊው ዋናው ፊትታችን ብናል እኔ መረን ማወራው አገኛለሁ። ቴያትሩ ማየት አድማጮቻችንን በደንብ ታገኛቸዋላችሁ። ለማንኛውም ቀጠሯችን በሚቀጥለው የራዲዮ መጽሄት ይወጣል። i you I'm not be ወደ አድማጮቻችን ድምጾች ልናቀና ነው። ውድ የራዲዮ መጽሔት አዘጋጆች እንደምን ከርማችኋል? ባለፈው ሳምንት ፕሮግራማችሁ ላይ የአማርኛ ቋንቋችን በጽሑፍና በአጻጻፍ ደረጃ እየተስተዋለበት ያለው ግድፈት አጠያያቂ ወይም አሳሳቢ ሁኔታ ላይ መድረሱን ጠቀስ አድርጋችሁ ወደፊት በስፋት እንደምትመለሱበት ስታመለክቱን እኔም ስታዘበው የቆየ ነገር በመሆኑ አንዳንድ ነገሮችን ለማነሳሳት ፈለኩ። ከብዙ የአማርኛ ቋንቋችን ግድፈት ከሚታይባቸው ስፍራዎች ውስጥ በየበዓሉ የሚዘጋጁ የእንኳን አደረሳችሁ የመልካም ምኞት መግለጫ ካርዶች፣ የዘፈንና መንፈሳዊ መዝሙሮች ስንኞችን መጥቀስ ይቻላል። በጣም ውብና ማራኪ የሆኑ በተለያዩ በዓላት የእንኳን አደረሳችሁ ካርዶች መዘጋጀታቸው በርቱ የሚያሰኘውን ያህል አብሮ የሚጻፉት መልእክቶች አጻጻፍ በትንሹም ቢሆን የአማርኛ ፊደል የቆጠረን ሰው ማሳዘኑ አይቀርም። ለወደፊቱ በዚህና በተመሳሳይ ርዕስ ለመሳተፍ ያለኝን ፍላጎት እየገለጥኩ ይሰናበታለሁ በማለት አስተያየታቸውን የሰጡን የፕሮግራማችን ተከታታይ ሶሎሞን አጎናፍር ናቸው ከጀርመን። እናመሰግናለን አቶ ሰለሞን። በፕሮግራሞቻችን ለመሳተፍ ያደረባቸውን ፍላጎትም እናደንቃለን። በተሳትፎም እንዲቀጥሉ እናበረታታለን። ሌሎቻቸውም እንዲሁ። ሌላው አድማጫችን በቀለ ኪዳኔ ናቸው። ከዳላስ ቴክሳስ በቄ ከቅርበት አኳያ እንደለመድኩት አንተ ብዬ ብቀጥል ቅር አይለውም። እናሉ ላይ ቅርጣ በቄ ታዋቂ ዓለም አቀፍ ኢትዮጵያዊ አልቢትር ሲሆን ብርቱ የፕሮግራማችን ተከታታይና አፍቃሪ ነው። እና ታዲያ ደወሉና አዲሱ እኔ ግን በአንቱ ታይ ልቀጥል ነው መልካም። አንተ ምን ልማድህ እኮ ነው። እኔ አንቱ ስል አንተ አንተ አዲሱ፣ ይቅርታ። እናም ታዲያ ምን አሉ ነው ያልከኝ። አንድ ቀን ደውሎ ሲያበቃ ያ ከኒውዮርክ ብላችሁ ያቀረባችሁ ሰውዬ እናንተው ራሳችሁ ሳትሆኑ አትቀሩም ብዬ ጠረጠርኩ ይላል። እኛ አለመሆናችን ነገር ግን የኒውዮርኩ ሰው ፍቅሩ መሆናቸውን አልነገርካቸው ይሆን? በደንብ እናም አመነኝ አስከትሎ ታዲያ እናንተ ግን አለ ድንቅ ናችሁ። ከመስማማታችሁ የቃላት አደራደራችሁ ይምጣብኝ። ይሄ ትልቅ ምስጋና የሚገባው ነው። አዲሱ አዎ፣ እናመሰግናለን። በቂ ትክክል ነው። የኔና ያንተ መዋሃድ አድንቋዋል ማለቴ ነው። ቀጥሎም እናንተም ስታነቡ እንደሰማሁት አሉ እንጂ አንዳንዶች ብሎ ስም መጥቀስ ጀመረ። ኦኦ ስም መጥቀሱ ግን የለፈን አዲሱ አይደል? ልክ ነህ። እና አሉ እንጂ አለ አንዳንዶች አሉ ስድነባ ባትለው ውርድነባ ባትለው ብቻ ዝም ብሎ ማጓራት እና ጣቢያውን ዝጋው ዝጋው ይለኛል ብሎ ያለፈኛ የተናገሩን አስተያየት አስታውሰኝ። ለማንኛውም እናንተ ይላል ከነለዛችሁ ከነወዛችሁ ከነ ወዛችሁ ድንቅ ናቸው። በእኔ በኩል ፔች ሊሰጥቻቸው ብሎ ነር እግዚአብሔር ይስጥልን። በነገራችን ላይ ዛሬ የሚዳኝ ይሆን ዳኝነቱን ከነ ኃይለኝነቱ በወድለትም እና ቢቀጥልም ደስ ይለኛል። ግን በቄ አቁሟል። ደግሞም ለዳኝነት አርጅቷል። ያኔ የካበተ ልምድ እንግዲህ በሌላ መንገድ በማማከር ሊጠቀሙበት ይችላሉ። ለሁሉም ነገር ይስተላል። ማቲያስ ካሳ ወለላይ በሚል ፊርማ መውደድና መጥላት የሚለውንና ባለፈው ጅምር ያደረግነውን ርዕስ ሰፋ አድርገው ሄደውበታል። እናም ምን አድማጫችን የተንደረደሩባቸውን ስንኞች እናንተ ብንወጣቸው እኛኑ በደንብ ያንደረድረናል ብዬ አሰብኩ። መውደድና መጥላት አብረው ተቀምጠው፣ መውደድን ነጥዬ አቅፌ ባመጣው፣ ጥላቻም ሳላየው ኮተቱን ጠቅሎ ቤት፣ የተገኘ አብሮ ተከትሎ፣ ለምን እንደወደድኩ ለምን እንደጠላሁ በደንብ አስረድቼ፣ ቤቴን ዘጋለሁ አንዱን አስወጥቼ ብዬ ብናገርም ትንተናው አቅቶኝ የሁለቱም ጉዶች ተሸካሚ ሆንኩኝ ይሉና አድማጫችን መውደድና መጥላት የማይለያዩ የማይነጣጠሉ መንትዮች ስለሆኑ የሚወድ ካለ የሚጠላ፣ የሚጠላ ካለም የሚወደድ ይኖራል ብለዋል። ሲያጠቃልሉም መውደድንም ሆነ ጥላቻን ከፋፍለን ብናያቸው ከነዚህ ዝርዝሮች ውስጥ አይወጡም። ሰው መውደድ ወይም መጥላት፣ ግዑዝ ነገርን ለምሳሌ እንደ መኪና፣ ቤት፣ ልብስ ወዘተረፈ ያሉ ነገሮችን መውደድ ወይም መጥላት፣ ከተፈጥሮ ጋር የተገናኙም ለምሳሌም ሙቀት፣ ብርሃን፣ መብረቅ፣ የአበባ ሽታ፣ ወዘተ መውደድ ወይም መጥላት ብለን ልንከፋፍላቸው እንችላለን። ምስጋና ይድረስ ለአድማጫችን ነው። የአውስትሬሊያ አድማጫችን ኑኑ ዘመላክ የላኳትን እንደ ማሳረጊያ ለራሳችንም እንደ ማሳሰቢያ ወይም ማስታወሻ አድርገን እናቀርባት። አሉላ መልካም ብልሃል። አዲሱ ለመሆኑ ፎቶግራፋችሁን ከድረ ገጻችሁ ላይ ስለምንድን ነው ያነሳችሁት? ተስፋ አለን መልሳችሁ እንደምታስቀምጡት። በል መልስ ስጥ እንጂ ምን እንታየኛለ። አንተ ነህ የዚህ የመኪና ነገር እንግዲህ የሚሆንልህ። አዲሱ ትክክል ነው። አድማጫችን ልብ ብለዋል። እንደሚህ አድማጫችን ሁሉ በርከት ያሉት የቆዩ መልእክቶች፣ ጥያቄዎች በጊዜው ደርሰው ። zoysia, ነበረ ድረ ገጹ ላይ አዳዲስ ነገሮችን ስናስገባ የራዲዮ መጽሔት ገጽ የተቀያየረ ሁኔታዎች ገጥሞት ነበር። ተነስቷል። ሽክ በላችሁ። አንተና ቴሌ የተነሳችሁት ፎቶግራፍ ጨምሮ በቴሌ ግር የተተካውን ንጉስንም እናክልና የዝግጅቶቻችንን ማሳያዎች ጨምረን ፎቶግራፎቻችን ይቀመጣሉ። መቼ ነው የምናደርገው? እንግዲህ ሽክ ብዬ እንድመጣ የሚቀጥለው ራዲዮ መጽሔት ከመምጣቱ በፊት ይህን ቃላችን የምንጠብቅ ምን ይመስልል? ደስ የኔም ፎቶግራፍ ሳይሆን ያንተን ሁለት ጊዜ ነው የምናስቀምጠው። በቃ እንደውም አንተ እኮ አታስፈልገን። እኔ ንጉሱን በቃለ መልካም ነው አሉላ። በተረፈ የተከበራችሁና የተወደዳችሁ አድማጮቻችን አስተያየቶቻችሁ አይለዩን። ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ ግብዣችን ነው። አሁን የአዲስ አበባው መስኮት ንጉሴ አክሊሉ ሊከፈት ነው። ንጉሴ ባለፈው ዝግጅቱ በኢትዮጵያ ቴሌቪዥን 50ኛ ዓመት ዙሪያ ከቀድሞ የቴሌቪዥን ጣቢያው ባልደረቦች ጋር የጀመረው ውይይት ነበር እና አንደኛውን አጠናቆ ከታደሰ ተስፋዬ ጋር ጀመር አድርጎ ለዛሬ ያሳደረውን በአንዲት እንግዳው ይጀምራል። ቀጥሎ እንግዲህ ንጉሴ ለስላሴ ከዛ በኋላ ቴሌቪዥን እና ሬዲዮ ብዙ አመት ሰርቻል ሁለቱን ጋር ነጋሽ እንደሚያውቁት በአማርኛ በእንግሊዝኛ ላይቭ ዜና ማቅረብ ፕሮግራም ማቅረብ ኢንተርቪው ስት ትልልቅ ሰዎች አንድ ነገር ስለኛ የሳሙኤል ፈረንጅ እንኳን ምንም አልታየም ይህንም አልታየም የጌታቸው አልታየም ተሰርዘናል ከታሪክ ውስጥ ለማለት ነው ታደሰ ተስፋዬ ቀደም ሲል ያሰማውን ወንድም ታውቀዋለህ ትለየዋለህ ማን ነች ከመጀመሪያዎቹ አንዷ የነበረችው ወይዘሮ ሌኒ መኩሪያ ትባላለች። ታዴ በትክክል መልሱን አግኝተሃል። እስቲ እንደው ስለ ኢትዮጵያ ቴሌቪዥን ታሪክ እንደው ባጭሩ አጫውተኝ። እንደው ከንጉሱ ጀምረ ከአከፋፈቱ ስነ ስርዓት ጀምረ አሁን ሌኒ ራሷ የመጀመሪያዋ የቴሌቪዥን ተናጋሪ ነች። እሷ ከእሷ ቀጥሎ ሳሙኤል ፈረንጅ ነው። ሶስተኛው አጼ ኃይለ ሥላሴ ናቸው። በነገራችን ላይ የኢትዮጵያ ቴሌቪዥንን ያቋቋሙት እንግሊዞች ናቸው። እኔ ስገባ ዳይሬክተር ጄኔራሉ ፈረንጅ ነው፣ ፕሮዳክሽን ማኔጀሩ ፈረንጅ ነው፣ የቴክኒክ ኃላፊው ፈረንጅ ነው። በፈረንጅ የታጠረ መስሪያ ቤት ነበር። ከስሩ ኢትዮጵያውያኖች ነበሩ፣ እንደናቶ ሳሙኤል ፈረንጅ እንደ ናቶ ዮሐንስ ክፍሌ፣ ካሳይ ደመና የሚባሉ እንደዚህ አይነት ሰዎች ነበሩ። ይህን ስነ ስርዓቱን አይታል? ያከፋፈቱን ነበርክ? አልነበርኩም። በተከፈተ በሁለት ዓመቱ በሀምሳ ዘጠኝ ነው የገባው። ወደ ስምንት የምንሆነን የተቀጠርነው፣ በዛ ጊዜ የተቀጠርነውን ለትምህርት ቴሌቪዥን ተጨማሪ የሰው ሀይል ያስፈልጋል ተብሎ የትምህርት ቴሌቪዥን በዛ ዘመን ቀጥታ ነበር የሚተላለፈው። ጠዋት ጠዋት ትምህርት በቴሌቪዥን ይሰጥ ነበረ። አቶ አብዱ ሙዘይን ይመሩት የነበረው ነው። ኤግዛክትሊ ንጉሰ ነገስቱ ቴሌቪዥንን ሲጎበኙ የምታስታውሰው ነገር አለ? ሲጎበኙ በአጋጣሚ ልጅ ነኝ ነበርኩኝ ነበርኩኝ ነበርኩኝ። ብዙ አንቀብም፣ ያው ዳር ዳር ዳር ዳር እያል እናይ ነበረ። አንድ ዙም ሌንስ ካሜራ ነበር ከሊፍት ሲወርዱ ጀምሮ በዛ በካሜራ ተያዙ። ከዛ በኋላ ስቱዲዮ መጥተው ስቱዲዮ ሲጎበኙ ሁሉ ተሰራ። በነገራችን ላይ በዛ ሰዓት ታዲያ አንድ አዲስ ቪቲአር የድሮ ዋን ኢንች ቪዲዮ ቴፕ ሪኮርደር መቅረጫ መጥቶ ነበረ፣ እና በዛ ይቀረጽ ነበረ። በዛ በዋን ኢንች ሌላውን ክፍል ማሳየት አልተቻለም፣ ምክንያቱም ካሜራው ሌላ ክፍል መሄድ ስለማይችል ትልቅ ስለሆነ በፊልም ካሜራ ይቀረጽ ነበረ። ነገር ግን በእኛ በስቱዲዮ ካሜራ እዛ ድረስ ተቀረጸና ከዛ ወጡና፣ ቪቲአር ክፍል ሲገቡ እዛ ክፍል ያለው ሠራተኛ ወደኋላ ጠረጠን እና ፕሌ ባር ቀርቆ ሲያሳያቸው የራሳቸውን ስል ሲጎበኙ አዩና ደነገጡ። እንዴ እንዴ እንዲ ያሉና ከንቲባ ዘውዴ ገብሬዎት ነበሩ አብረዋቸው። ዘውዴ ዘውዴ አያቸው እነዚህ ሰዎች በዚች ክፍል ውስጥ የሚሰሩትን ያቸው አያቸው ሲሏቸው፣ ከንቲባ ዘውዴ ያሉ አይ ጌቶች ይግዙኝ ይግዙኝ ቤቱን እኮ ፊልሙ ነው ቤቱን ነው ፊልሙ። ዱሮ ፊልም ተሰርቶ እንግሊዝ ሀገር ሄዶ ታጥሞ መጥቶ ነው የሚታየው። አሁን ግን ይሄኛው ወዲያው ስላሳያቸው እንደዛ አሏቸው ብለው ነግረውን በጨዋታ ማል ስንካ እንደዚህ እንደዚህ አይነት ነገሮች ነበሩ። ዘውዴ ገብረ ህይወት ነበሩ ከንቲባው። ባው አዎ፣ አዎ። ቴሌቪዥን ስራውን የጀመረው አዲስ አበባ መዘጋጃ ቤት ነው። እዚህ አዲሱ ህንጻ፣ አዲሱ ህንጻ። አዎ። ወደ ራስ ትዝታ እንግባ እንግዲህ በእነዚህ ባለፉት ሀምሳ አንድ አመታት ውስጥ እንደው ትዝ የሚልህን አንተ እዛ ውስጥ ረጅም ጊዜ ቆይተሃል እና እስቲ እንደው ትዝ ከሚሉ መካከል አንዳንዶቹ ንአንታ ይኸውልህ እኔ ስገባ እንግዲህ ፕሮግራም የነበረው ሁሉ ላይቭ ነበር የሚተላለፈው እንዳልኩ። ለምን መቅረጫ አልነበረማ። በኋላ ነው መቅረጫ የመጣው። ዋን ኢንቺ ሚባል ቴፕ በኋላ መታ ነው መጠረስ የጀመረው። ለምሳሌ ልክ ሬዲዮ የሱዳን ዘፋኞች መጥተው እነ ሰይድ ካሊፋ እነ ማድ ወርዲ ማታ ዜና ከተላለፈ በኋላ አስተዋዋቂ ገባና ያስተዋውቅና ጥታ ወደ ዘፈኑ ነበር። ከዛ እንግዲህ ከማተሳሰው ትልቅ ስራ አቶ ውሸት ወርቅ አለማሁ ትልቅ ትያትር ደርሶ እነ ደበበሸቱ እናስፈገደች ሀብቴ እነ ሙናዬ መንበሩ ኩኔስ ስነጨራ ቀረሽ እነዚህ እነዚህ ሁሉ እየተሳተፉበት ላይቭ ፕሮግራም ማታ ይተላለፍ ነበር። ቀን መጥተው ሪሄርስ ሲያደርጉና ተዘጋጅቶ ሁሉ ነገር ከዛ በኋላ ማታ ኒውስ ከተነበበ በኋላ የገቡና ስትሬት ላይቭ ነበር የሚተላለፍ ነበር። ግሩም ነበር እባክህ። ያ ሁሉ ተነዛን ደዛ ስለ ማለት እንደዛ እንደዛ እየተባለ ነበር የሚከኝ ይከኝ። ምን ትያትር ነው? እስቲ ንገራን። ሰዎች ጠንቋይ ቤት ሄደው የሚያደርጉት እና ሰውየው ደግሞ ደሙ አንዱ ሁሉ ቆንጆ ልጅቷን ይዞ በአንገታቸው ተደፍካችሁ አትዩና ምናምን እያለ እሱ እየዘረ በዝርያ መልክ ወከመባቴ ወይ ወተት ወይ ወተት ወከመዳሌ ወይ ደረት እያለ ሰዎቹን አስጎንብሶ እንዳያዩት እያደረገ እሱ የልጅቷን የሚያሻሽበት አይነት እንዴት አይነት ኮሜዲ ትያትር ነበር። በጣም ትልቅ ትያትር ኮሜዲ የሆነ ነበር። ነበረ ቀጥለ ከድራማው ነው። ተሳይ ሀብተ ማርያም የሚባል ነበረ ኢትዮጵያ ቴሌቪዥን ውስጥ ቀጭን እግሮ ልጫ ከሚለኝ በተለይ የሙዚቃ ስራ ይሠራ ነበረ። ኦርኬስትራ ኢትዮጵያን ያስተዋውቃል። ምን ይላል? ከዛ ደግሞ ይልቅ እኛ በዛ ዘመን የማይገባል የነ ቢቶቨን የነ ዳንቴን የነ ሹበርት ሙዚቃዎች ከሸክላ ላይ እና ከፊልም ላይ እየተረጎምና ምን እያለ ያሰማ ነበረ። ያንን የሚከታተል ብዙ ሰው አልነበረም፣ ግን የሚከታተሉት የሚያውቁ ሰዎች እየደወሉ ሁሉ ይናገሩ ነበር። እንደዚህ አይነት ሙዚቃ እሱ ያቀርብ ነበር በዛ ዘመን። ለምሳሌ ከሌላው ደግሞ እኔ በጣም የማረሰው በህይወቴ ጋሽ ሳሙኤል የስቅለትን ፊልም በሄድፎን የእንግሊዝኛውን እያዳመጡ በአማርኛ ተርጉመው ላይቭ ያስተላልፉ ነበር። ያንን አፊልሙ ፊልሙ ይሄዳል። ፊልሙን በአማርኛ ተርጉመው ላይቭ አስተላልፈውታል አስተላልፈውታል። እኔ የዛን ጊዜ ስቱዲዮ ካሜራውን ስሰራ ነበር። ከዛ ከስቱልክ ቴሌቪዥን ውጭ ደግሞ አቶ አብዱ ሙዘይን ህዝብና ጤናው የሚል ፕሮግራም ትዝ ይልሃል? አቅራቢው እንዲያውም አማኑኤል በረከትና ጸጋዬ ፋንቻይል የሚባሉ ከብስራት ወንጌል እየመጡ ያስተላልፉ ነበር። እሺ፣ ጋሻብዱም ይሄንን እንደዛው በእንግሊዝኛ ነው የተሠራው። በአማርኛ ላይ ነበር ፊልሙ እያ በሄድፎን እየነገረ። ለምሳሌ የወጣቶች የሚባል በጣም ዝነኛ የሆነ ፕሮግራም ነበረ። ያን ጊዜ የሚሰሩት እነማናቸው? ዮናስ ከበደ እና ዳንኤል ጋድ እና ሁለቱ የሚያቀርቡት ፕሮግራም በጣም ዝነኛ ነበር፣ እና ብዙ አድናቆት ነበራቸው። እንደዛ እንደዛ እያልን እየሰራን ያለን በኋላ እኔ ራክስ ይባላል ትራንስሚሽን ኮንትሮልር የሚባል አለ። እዛ ላይ ተዛወድኩና እዛ ስሰራ ከሁለት ሰዓት በፊት አስራ አምስት ደቂቃ፣ ግማሽ ሰዓት ሙዚቃ ይተላልፋል። በስላይድ ትዝል እንደሆነ በስላይድ ይተላልፍ ነበረ፣ የሙከራ ስርጭት በዛ ጊዜ ሙዚቃ፣ የተለያየ ሙዚቃ ነው። ከየት እያመጣን የምናሰማው? ከሬዲዮ እናመጣለን፣ ከራሳችን የሚሻክላዎችን እናመጣለን። ምንላለን፣ ማሳየት ሳይሆን በስላይድ ሸፍነን ነው የምናወ ያወጣው ከዛ እኔ ብዙ ጊዜ የአማርኛ ዘፈን መላዬ መላይ የሚል የባህታ ገብሪዎት እሱን ብዙ ጊዜ አሰማለሁኝ፣ ማታ ማታ። በኋላ አለቃዬ ሁለተኛ ይህን ሙዚቃ አስጠንቀቂያ፣ አሰማ። ከዛ በኋላ መተላለፉ ቀረ። እሱ ይነጋል፣ ይመሻል፣ ይነጋል፣ ይመሻል

Đi đời để bên ፕሮግራም አቅራቢዎቹ እንደው አቀራረባቸው፣ አነባበባቸው፣ ፐርሰናሊታቸው ምን ይመስል ነበር? እስቲ እንደው ስለላ ንጉስ፣ እንዳውም አንዳንድ ጊዜ እንደ ሜካፕ ነገርም ይሞካከር ነበር። የሚገርም ስቱዲዮ ከንባታቸው በፊት ላብ እንዳይዛቸው ሜካፕ የሚደረግላቸው ነበር። አልፎ አልፎ ያው በጀቱም ባይኖር እነሱም ከራሳቸውም ሆነ ከዛ በሜካፕ ተደርገው የሚገቡበትን ጊዜ ነበር። እስኪ እንደው አንዳንዶቹን አስተዋውቀን አጠር አጠር እያረግ፣ አሳሙኤል ፈረንጅ፣ ሌሊ መኩሪያ፣ አዛሪያ ኪሮስ፣ ሳምኖ ገብረወልድ፣ ጌታቸው ሀይለ ማርያም፣ ተፈራ ግዛው፣ ሚሊዮን ተክሉ፣ ታቦር እነዚህ እነዚህ በጣም የታወቁ ነበር። ፕሮግራም ደግሞ የሴቶች ፕሮግራም በማቅረብ ብዙውን እንድማገኝ የምትባል በጣም የታወቀች ነበረች። በእንግሊዝኛ ዜና ማንበብ ሙሴ አየለ ሰገድ ኩምሳ አብዱል መጂድ ሁሴን እንግዲህ ይህቀም ማስታውሳቸው አብዱል መጂድ ሚኒስትር ነበረው። እስቲ ስለ ፕሮግራም ክፍል ደግሞ አጠር አርገ ዋና ዋናዎቹን ግለጽልኝ ታደሰ። እንደገባሁ ወደ ፕሮግራም ክፍል በአጋጣሚ አንዲት ስክሪፕት አገኘሁኝ። እዛን ሰዓት ደግሞ መሰረተ ትምህርት በጣም የተስፋፋበት ጊዜ ነበር እና ያችን ስክሪፕት አግኝቼ ዳይሬክት አድርጌ አወጣኋት። ፍቅርተ የምትባል ማዘጋጃ አዲስ አበባ ቲያትር ና ባላዳሽ የምትሰራ ልጅ አዝላ ወደ ትምህርት ቤት ስትሄድ በፍላጎት ተምራ ስትመለስ ምናምን ቆንጆ የሆነ ቲያትር ነበር። ያንን አቀነባበርኩና ጸሐዬ ዮሐንስ ስለ መሰረተ ትምህርት የዘፈነው ዘፈን ነበረ። ከስር ፊደል ከላይ እሱን አድርጌ የሰራውኝ። ከዛ በኋላ ሞራል አግኝቼ አጫጭር ድራማዎችን በመስራት ትልልቅ ሙዚቃዎችን ሰው ዩኒቨርሲቲ ባህል ማዕከል ፕሮግራሞች እያመጣሁ ከዛ መሀል ተማሪዎቹ ብዙ ስራ ይሰሩ ነበር። እዛ ትዝ ይልል ክሪቲቭ አርት ሴንተር የእነሱ ስራዎች እያመጣሁ ለሙከራና ለመለማመጃ የሚሰሩትን በቴሌቪዥን አሳይ ነበረ። አባይ አባይ የሚለውን ፕሮግራምም ከእነሱ ጋር ነው አምጥቶ የሰራሁት። ጎጃም ውስጥ ያሉትን የብሔረሰብ ጨዋታዎች እንድሰራ በቅንጅት ሆነን ካሜራማን ኤልያስ ብሩን ይዘን ጎጃም ሄደን አስራ አምስት ቀን ቆይተን ሰርተን ተመልሰናል። በዛ ጊዜ ውስጥ አባይ ከሰከላ እንደሚነሳ ሳንፋራንሳ እና ሱዳን እንዴት እንደሚገባ ሄደን ሰርተን መጥተናል። እንዲያውም አንድ ጊዜ የመተከል አውራጃ አስተዳዳሪ ከቻግኔ ልንመነስ ስንል፣ እንዴ አባይ ሲነሳ እያችሁት ገባሮቹን አነሳችሁ የት ነው የሚገባው? ሱዳን አለ ሱዳን ሲገባ እናንተ ባይናችሁ አይታችኋል? እያጓራ ነው የሚሄደው። እንዴት እየሆነን ነው የሚሄደው? ምኑ ነው ያነሳችሁት? አለና ሲለን በኋላ እኛ እዚህ ድረስ ነው ፕሮጀክታችን ስንል፣ የማ ልክ አይደላችሁም ሲለን፣ ጋሽ ጳውሎስ እውነት ነው እኮ አለና ሲል፣ አይ እኛ እኮ ጋዜ የለ በቤንዚን መኪናው ናፍጣ የለ አይሰጣችኋለሁ አለ። እሻልና ተነስተን ሄድን። كذا أبى تبى موري ሲገባ አነሳን ያን ሰርተናል። አሳያ ጊዜ የተመለሳቸው አሳየ። በጣም ትልቅ ፕሮግራም ነበር፣ በጣም የተወደደ ፕሮግራም ነበር። በዛው ዘመን ኦርኬስትራ ኢትዮጵያ ፈርሶ ወደ አምባሳደር ቲያትር ሄዶ አምባሳደር ኪነት ቡድን ተብሎ ተመስርቶ ነበር። ከዚህ ልንድሆን አንተ ሬዲዮ እያለ አስታውሳለሁ። እነ ሻምበል እነ ኤልያስ ኤልያስ ተባባል ለዋጥህ ነው ኤልያስ ተባባል ተባለ። እነ ጸሐዬ እነ ማን ነው ንዋይ ምናምን እንደዚህ ሆነው እዛ ነበሩ። ተስፋዬ ለማና ሙሉ ገብዬ ነበሩ። ከእነሱ እነሱን ብዙ የሚሰሯቸው ነበር። ከዛ በኋላ እራስ ቲያትር ሄደው ስቲያተር ተብሎ ሲሰሩም በዛ ተከታትዬ የነሱን ሂደት በሙሉ ሰርቻለሁ። አቶ ተስፋዬና ሙሉ ገበየሁ በጣም ስለምንግባባ አዳዲስ ነገር በመጣ በመጣ ቁጥር ይጠሩኝና እንዳሳይ ያደርጉኝ ነበር። ከዛ ብዙ ከሰራም በኋላ አቶ ሀይለ ጎሾ የሚባል ከዜና አገልግሎት መጥቶ ቴሌቪዥን መምሪያ ኃላፊ ሆነ። እሱ ከመጣ በኋላ ብዙ ነገር አስተካከለ። የመዝናኛ ፕሮግራም መዘጋጀት አለበት ብሎ ከፍቶ ህብረት ትርኢትን በተሻለ መልክ እንዲዘጋጅ አደረገ። ከዛ የክፍያውንም ስነ ስርዓት አስተካከለው ተደርጎ ማይታወቀውም በቴሌቪዥን ጣቢያ ሽብር ድረስ መሰጠት ተከፈለ። ድሮ መቶ ብር ሁለት መቶ ብር ሶስት መቶ ብር ነበር የሚከፈለው። ከዛ በኋላ ብዙ ኦርኬስትራዎችን መምጣት ጀመሩ። ስለዚህ ቴሌቪዥን ከዛ ሁሉ ችግር ውስጥ አልፎ ከቴክኖሎጂ እኩል የጋዜጠኝነት ስራው የማዝናናት ስራው የአቀራረብ ስራው የበለጠ ያማረ የተዋጣ ቢሆን ደግሞ ይመረጣል። እንግዲህ ታደሰ ተስፋዬ በእኔ በኩል አውቅቻለሁ። ሙያተኞችን በደንበኛ ቢያሰምሩና ቢያሳድጓቸው ጥሩ ነው የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልን፣ አመሰግን። በነገራችን ላይ የበዓታ ገብረ ሕይወትን መላየን ለጊዜው አላገኘንም። አድማጮች ንጉሴም እንግዳውም ይቅርታ እንጠይቃለን። ወደ ፉገራ በፉገራ እንጓዘማ እንግዲህ አሁን የፉገራ ዜና በመባል የሚታወቀውን ምጸታዊ ወግ ዜናቸውን ጨምሮ ከኢትዮ ቲዩቦች አለማየሁ ገመዳና ሙክታር መሐመር ጋር ወደ ጀመርነው ወግ ሁለተኛ ክፍል ነው የምናመራው። በቀጠሮአችን መሰረትም የፈጠራ ባለቤትነት መብት ወይም ኮፒራይትና እና ማህበራዊ መገናኛ ብዙሀን የሌሎችን ስራዎች የሚያሰራጭበትን አግባብ፣ ፈተናዎቻቸውን፣ መጪውን ብሩህ እድሎቻቸውንና እንዲሁም እቅዶቻቸውን፣ በውጥን የያዟቸውን ትልሞች፣ አዲስ ገጾች ዛሬ ሰፋ አድርገን እንቃኛለን። ሰፋ ማድረጋችን እግዜር ይወቅልን። አዲሱ ባለፈው የራዲዮ መጽሔት ቅንብራችን የተነሳ አንድ አነጋጋሪ ነጥብ ቆየት ብለን መለስ ብለን እናስታውሳለን። በቅድሚያ ግን በፉገራ ዜና ባለፉት አስራ ዘጠኝ ዙር ዝግጅቶቻቸው በተለይ ስላወዛገቡና ጠንከር ብለውም ስላነጋገሩ ሁለት ዝግጅቶች ነግረውን ነበር። የቀደመው ውይይታችን የተቋጨው አለማየሁ፣ ሌላ የማስታውሰው አለ ሲለን ነበር። ውይይታችንን የገጣ ነው ሌላ ማስታውሰው በሳውዲ አረቢያ ኢትዮጵያውያን ወገኖቻችን ላይ የደረሰውን ግፍ የሚመለከት አንድ ኤፒሶድ ሰርተን ነበር። እሱ ላይ ሳውዲ አረቢያ ሀገሪቱም እና ስደተኞች ላይ የሚያደርጉትን ግፍ የሚመለከት ኤፒሶድ ነበረ እና በዛ ዙሪያ ያው ከእምነት ጋር በተያያዘ ትንሽ አወዛጋቢ አስተያየቶችም ደርሰውናል። ከዛ በተረፈ በአብዛኛው ፉገራኒውስ የሚታወቅበት አንድ ለየት የሚያደርገው ነገር ይሄ የመርማሪነት ባህሪ አለው። አሁን በቅርቡ የተለቀቀውም አስራ ዘጠነኛው ኤፒሶድ እንዲሁም ከዚህ በፊት በሼክ አላሙዲን ላይ የተሰራ ነበረ። የሚዲያ ተቋማትን ላይ የሚያጠነጥን እንደዚሁ የተሰራ ኤፒሶድ ነበረ እና የዚህ የመርማሪነት ባህሪ ስላለው ሾው ሰዎች በጣም የሚወዱት ከዛ አንፃርም ጭምር ነው የሚዲያ ተቋማት የማይሰሩትን ስራ ሰራችሁ ሁሉ የሚል አስተያየት ይደርሰናል። በየ የቀደመውን የፉገራ ዜና በተመለከተ የሚሰጡ አስተያየቶችን እንደ አንድ የዝግጅቱ አካል አድርጎ የማቅረብ ዝንባሌ ያለ በግልጽም የተባሉትን ያነሳና ስሙና ገጹን የማናውቀው የፉገራ ተዋናይ በቀልድ አቀልድ ለዛ መልሶች ይሰጣል። ጠንከር ያሉ ትችቶችን በማስተናገድ የሚታወቃል። እስከ ተመለከትኳቸው ድረስ ስንቶቹን እንደምታቀርቡ እርግጠኛም ባልሆን ከሚቀርቡት ትችቶች የሚተቹትን አቅርቦ መልስ ሲሰጥ አንዳንዴም ሲቀበሉሉ እንሰማለን። ጥሩ ማሳያ ተደርጎ ሊወሰድ ይችላል። መመለሳችሁን እርግጠኛም ባልሆን እንደው እዚህ ገድም መነሳቱ አይቀርምና ያ ስምና ገጹን የማናውቀው የፉገራ ዜና አንባቢ ዝግጅቱን የሚያቀርበው ሰው ታውቋል። ለመሆኑ ሰዎች ያውቁታል? ዛሬ ምናልባት እንግዲህ ምናልባት እስከ ዛሬም ላላዩት ሰዎች በሬዲዮ ይሄንን ለሚያዳምቱ ምናልባትም ዛሬውኑ ይህንን በሚያዳምጡበት ጊዜ ኮምፒተር አጠገብ ሆኖ ማየት የማይችሉ ሰዎች ትንሽ አይዲያ እንዲኖራቸው ስለ ሾው ሾውን የሚያቀርበው ዜናውን አንባቢው ሰው ፊቱን በአንድ ብር በኢትዮጵያ አንድ ብር ባለው ሰውዬ በተሰራ ማስክ ፊቱን ሸፍኖ እና እጁን ደግሞ በጓንት ሸፍኖ ነው የሚያቀርበው ዜናውን። የአሉላ ጥያቄ መሰረት ያደረገው ለዛ ነው። አይታይም መልኩ መልኩም ስሙንም አናውቀውም። እንዳልከው ወደ ኋለኛው ዝግጅቶቻችሁ ላይ ጓንቲ አጥልቆ መቅረብ ጀመረ እጁን እናይ ነበር። ወደ መጀመሪያ አካባቢ ግን የአንድ ብር ጭንብሉን እንዳጠለቀ ነው የምናየው እና ለምን እንደተደረገ መገመት ቢቻልም ለአድማጮች የሰጠኸው ስዕል ትክክል ነው። ሙክታር፣ እስኪ ግን ገፋ አድርገህ መልስልኝ መጀመሪያ ጥያቄ ሳዘነጋ ዛሬ ልናውቀው እንችል ይሆን? ሙክታርና አለማየሁ አለመሆናቸውን ማረጋገጫ አለን። መጀመሪያ ል ያ ጎንበስ ሲል መላጣውን እያዩ ምናምን በቃ እንደውም ስሙ ሁላ መላጣው ተብሎ ነበር እና ያው በተለያየ መንገድ ያው ሽፋኖችን እየተጠቀምን ነው እስካሁን የቆየ ነው። አሁን እንደተነሳው ጓንትም ጭምር ማለት ነው ይሄ የሆነበት ዋናው ትልቁ ምክንያት ርዕስ ላለመሆን ነው። ርዕስ ላለመሆን ማለት ያው ዜናዎቹ ሲቀርቡ በተቻለ መጠን ጉዳዩ ላይ የሚነሱት ጭብጦች ላይ እንትን እንዲያተኩሩ እንዲያተኩሩ ስለ ሰውየው እንዳይሆን። አዎ ሰውየው ርዕስ እንዳይሆን ነው ሀሳቡ እና በሚነሱ ጉዳዮች ላይ ሰዎች ውይይት እንዲያደርጉ ወይንም ደሞ የሚያገኙትን መረጃ ወይንም የሚያገኙትን የመዝናኛ ዝግጅት በዛ እንዲደሰቱ እና ከዛ ፊትለፊት የሚታየው ሰው እሱ ርዕስ እንዳይሆን ከሚል ነው ትልቁ እና፣ ስለዚህ የዛ ሰው ማንነት እስካሁን ድረስ ያው ድብቅ ነው፣ ወደፊትም እንደዛ ሆኖ ይቆያል። ደግሞ ትንሽ ለየት የሚያደርገው ነገር ሰዎች አሁን መጠየቁን ላቁመዋል። ማለው ይሉ ነበረ መጀመሪያ አካባቢ፣ አሁን ከመለመዱም የተነሳ የሾው የዛ ሾው የፉገራ ኒውስ አንዱ አካል ሆኗል። ማስኩ እና አዎ አንድ ብር ላይ ያለው ልጅ እረኛው የእሱ ምስል መሆኑ ደግሞ ማንም ሰው ራሱን በዛ ውስጥ ማየት የሚችልበት ነው። ያ ፉገራኒውስን የሚያቀርበው ሰው ማንም ሰው ሊሆን እንደሚችል እያንዳንዳችንን መግለጽ የሚችል እንደሆነ የሚያሳይ ነው። የተመረጠበት ምክንያትም እሱ ነው። ልጨምርበት። እሺ፣ አስረኛው የስስወድ ላይ ነው ማን ነው እሱ? ለምን መልኩን አሳይም? ማስኩን ያውለቅ ምናምን የሚባሉ ነገሮች ነበሩ። እና ህዝብ አስተያየት ወስኖ ማስኩ ይውለቅ ቢል ከሆነ ምንድን ነው የሚባለው፣ ሰርቬይ አድርገን ነበር። እና በዛ መሰረት አብዛኛው ሰው አይውለቅ ይቆይልን ስላሉ፣ በሀያኛው ፍርሶች ተመልሰን ይህን ጥያቄ እናነሰዋለን ብለናል። እስኪ ያነሱት እንደሆነ እናያለን። ሀያኛው ላይ በዛ ብለን ያጠለቀው ጭንብል ይውለቅ የሚል ለመጠየቃችሁ የምንሰጠው መልስ ካለ ልናውቀው ነው ማለት ነው። ያው በድምፅ ብልጫ ነው እስካሁንም የቆየው፣ ወደ ስልሳ ምናምን ፐርሰንት እንዳይወልቅ የሚል ያው የህዝብ ድምፅ እኛ ስለምናከብር እስካሁን ሳይወልቅ ቆይቷል እና ድጋሚ ተጠይቆ እንግዲህ ህዝቡ የሚለውን ደግሞ እንሰማለን። ግሩም ነው። የህዝብ ድምፅ ማክበራችሁን ወድጀዋለሁ። እንግዲህ ማረጋገጫው ላይ ባይሆን በፍተሻው እናግዛችሁ ይሆናል። እናንተ ያገኛችሁትን ድምፅ ቆጠራው ላይ ምናልባት እንመጣ ይሆናል። መልካም አለመታወቁ የውበቱ አንድ አካል መሆኑን መግባባት የሚቻል ይመስለኛል። ሰዎች እንዲያውቁ የቀረ ነገር መኖሩ እንዲፈልጉ ማድረጉም በአንድ በኩል ጥሩ ስሜት ያሳድራል። በሌላ በኩል ደግሞ ቅድም ከጠቃቀሳቸው መሰረታዊ ምክንያቶች በተጨማሪ የዛ ገጸ ባህሪ ማንነት የምታነሷቸውን አወዛጋቢ ርዕሶች በሰውየው ማንነት እንዳይገድበው የሚረዳው ይመስለኛል። ዛሬ የተለያየ ሀሳብ የያዙ ሰዎች ከማንነታቸው ጋር አጣምሮ በሚመለከቱበት ነፃነትን በሚገድቡበት እገሌ እንዲህ ስለሆነ ነው ከመባል የሚያዳ ነው ይመስለኛል። በአንድ አቅጣጫ ሲታይ በትክክል አንደኛውም ምክንያት እሱ ነው። እና በዚህም አጋጣሚ ደግሞ እንደገና እንደዚህ የምትለው እንደዚህ ስለሆንክ ነው የሚለው አተካራ ውስጥ አይገባም። ምክንያቱም ማንነቱ እዚሁ ድብቅ ነው፣ አይታወቅም። እና እዚህ ላይ አንድ ነገር ለመጨመር ነው፣ አሁን የተነሳው ነገር በጣም በጣም ወሳኝ ነጥብ ነው። ምክንያቱም ብዙ ጊዜ ያው በፉገራ ዜና ላይ የሚነሱት ፖለቲካዊ ጉዳዮችም በጣም በብዛት ስላሉበት በማህበረሰባችን ውስጥ ብዙ ጊዜ እንዲህ አይነት አመለካከት ያለው እንዲህ አይነት ሰው ነው የሚል ታርጋ የመለጠፍ ነገር ብዙ አለና ከዛም ነጻ ያደርገዋል። በአብዛኛው ፉገራ ኒውስን የሚመለከት ሰው ይሄማ የእንትን ደጋፊ ነው ምናምን ሊል አይችልም። ምክንያቱም ማናቸውንም አይነት ሰዎች፣ ማናቸውንም የፖለቲካ ሰዎች፣ እንትን እምነት ተከታይ ወይንም የእንትን ብሄር ሳይባል በነጻነት ሆኖ አመለካከቱን ማቅረብ እንዲችል ጭንብሉን ማጥለቁ በጣም ረድቶታል ብዬ አስባለሁ። ረድቶታል የሚለው ስማማ። አቶ ፉገራ ነው፣ ማን ነው ምንለው? ፉጋሪው ነው፣ ብዙዎቹ የሚሉት ፉጋሪው ነው የሚባለው። ፉገራ ዜና አቅራቢ በሚለው ገሮም። ስለ ፉገራ ዜና አቅራቢው ማንነት ይሄን ሀል ከተነጋገርን፣ እስኪ ስለ ይዘቱ ገፋና አድርግ አንዳንድ በሚቀርቡበት ወይም ደግሞ የቀልድ ቀልድ ለዛ መነጣጠር ባለበት መንገድ ላይ ሰዎች ምንም እንኳ ሁልጊዜ ጊዜ የሚስማሙን ባይሆን ከቀረቡትና እንዲቀርቡ ከሚጠብቁት ጋር እያዛምድን አንዳንድ ጭብጦችን እንድናነሳ የሚያግዝ ይመስለኛል። ይሄ የርዕስ አመራረጥ በቀልድ የሚተረከው ወይም ደግሞ የሚነሳው ርዕስ በተለይ ሰው ሆኖ ሲቀርብ ምክንያቱም በሰዎች ላይ ነውና ቀልዶች የሚነገሩት የማዋረድና የማጣጣል ዝንባሌ እስካልታከለበት ወይም ያ ዋና ነገሩ ባልሆነበት ተጠያቂ መሆን ያለባቸው ተጽዕኖ አድራጊ ሆኑ የታወቁ ሰዎች ወይ ስልጣን ያላቸው መሆኑ ምንም እንኳን የራስ ሲሆንና ያ ሰው በሱ ላይ የተነጣጠረ ሲሆን በግል እንደቀረበበት አድርጎ ከመውሰድ ባሻገር ማየት ከተቻለ በሌላውም ዓለም የኩምክና አቀራረቦችን እንደምናውቃቸው በዚህም በዩናይት ስቴትስ በጣም ገናና ስም ያላቸው የቴሌቪዥን ፕሮግራሞች የምሽት ፕሮግራሞችን ጨምሮ በመድረክም የሚቀርቡት ላይ እንደምናየው ትኩረት የሚደረገው በተራው ሰው ላይ ሳይሆን ይበልጡን ስልጣን፣ ኃይል ባላቸው ሰዎች ላይ ነውና አመራረጣችሁን ይመስላል ዛሬ ካደረጋችኋቸውም ከምታምኑበት መንገድ ጋር ያነሳው ጥያቄ ጥሩ ጥያቄ ነው። እንዴት ነው እነዚህን አርዕሶች የምንመርጠው? አንዱ ምንድነው ሰሞናዊ አሁን በእንግሊዝኛ ከረንት ኢሹስ ብንላቸው ላይ ማየት እንፈልጋለን። አንዳንዶቹ ምክንያቱም ይሄ እንደ ቀደም አለማየሁ እንደ ጠቀሰው ኢንቨስቲጌቲቭ የሆኑ ስራዎችም ስለሆኑ ትንሽ ዘግየት ብሎ የሚመጡበት ሁኔታም አለ ግን በተሻለ መጠን በአሁን ባሉ ነገሮች ላይ ቶሎ ለሰውም ሳይረሳው በጉዳዩ ላይ ጭብጥ ለማስያዝ የፉገራኒውስ አመለካከቱን ለማሳየት በከረንት ሺዎች ላይ ፎከስ ማድረግ ይመርጣል። ያ ማለት ግን ኢንፎርሜሽኖች በተገኙ ጊዜ የተለያዩ ኢንፎርሜሽኖች ሊሆኑ ይችላሉ። መለስ ብሎ የቆዩም ቢሆኑ ጉዳዮች ላይ ማየታችን አልቀረም። በወቅታዊ ጉዳዮች ላይ ትኩረት ያደርጋል። መረጃው እንደተገኘ ደግሞ አንዳንዴ መፍጠንና መዘግየቱ ሊኖር ይችላል እያልክ ነው? የፉገራ ዜና ይላል፣ መቶ በመቶ ትክክለኛ ይላል። ወዲያውኑ ገና ከመግቢያው ነው የሚጀምረው ምጸታዊ ያነጋገሩ። በጭብጥ ደረጃ ግን አንኳር፣ አነጋጋሪ፣ ማህበረሰብን የሚያሳስቡ እንዳላችሁም ወቅታዊ ጉዳዮችን ጭምር ይዞ ነው የሚመጣው። አመራረጣችሁ ላይ የምትከተሉበትን መንገድ ጀመር አድርገሃል፣ ሙክታር አለማየሁ። ቢያሳስባችሁ ይሄ ነገር እንዲህ ያለ ነገር ሊያመጣ ይችላል የሚለውን የጥናት መሰረቱንም ስታደርጉ፣ በሌላ የኩምክና ለዛ ባላቸው ዝግጅቶች ላይ ብዙ ጸሐፊዎችም አሏቸው። የማዋዛቱን ቀልዳቀልድ፣ ይዘቱን ኩምክናውን ጥሩ አድርጎ መጻፍ የሚፈለገውን ያህል ስለ ጭብጡም ስለ ጉዳዩም አብጠርጥሮ ማወቅን ይጠይቃልና ቀለል ባለ አቀራረብ ማቅረብ ደግሞ ያንን ያህል አጠፌታ ድካምም ስለሚያመጣ ወይም ችሎታ ስለሚጠይቅ እንዴት ነው የምታደርጉት? እንግዲህ ማንነቱንም ባናውቅ አሰራራችሁን ከጀርባ ያለውን በመጠኑ ሰረቅ አድርገን እንመልከት። አለማየሁ፣ አዎ፣ የፉገራ ዜናን አሰራሩን ስንመለከተው ሞክታር እንዳለው እንግዲህ በወቅታዊ ጉዳዮች ላይ የምናተኩር ቢሆንም ስራው ግን የቡድን ስራ ነው። የሚነሱ ጭብጦችን የሚመጡ መረጃዎችን በየቱ አቅጣጫ በሚቀጥለው ስራ ላይ እንሄድ የሚለውን ነገር በቡድን ነው የሚሰራው እና በዛ ቡድን ብዙ ውይይቶች ይደረጋሉ። ስራ ከመሰራቱ በፊት ይሄ ጉዳይ በየት በኩል እንየው፣ እንዲህ አይነት መረጃ ይሄኛው ትክክል ነው ወይ የሚሉ በጣም ሰፊ የሆኑ ውይይት ይደረጋሉ እና በዛ ውይይት ተመስርቶ የሚቀጥለው መረጃ የሚቀጥለው የፉገራ ስራ እንዲወጣ ይደረጋል እና ከጀርባ ብዙ የሚሰሩ ስራዎች አሉ። መረጃዎችን ማቅረብ ለምሳሌ፣ ኢትዮ ቲዩብ ሚዲያ መሆኑ በራሱ ለፉገራ ዜና ትልቅ አስተዋጽኦ አለው። ምክንያቱም ሌላ ቦታ መሄድ አያስፈልግም መረጃ ፍለጋ ብዙዎቹ እኛም ጋር ስላሉ የቪዲዮ መረጃዎች ማለት ነው እና ዩቲዩብን እንደ አንድ የመረጃ ምንጭ አድርገን ስለምንወስደው ለፉገራ ኒውስ አንድ ግብአት ይሆናል ማለት ነው እና ከዛ ውጭ ግን ብዙ ውይይቶች እናደርጋለን በሚነሱት ይዘቶች ላይ፣ በፉገራ ዜና ላይ በሚቀርቡት ጉዳዮች ላይ የተለያዩ ውይይቶች፣ የተለያዩ ክርክሮች ተካሂደው ነው ሰው ጋር የሚደርሰው። እና ከዛ አንጻርም መረጃዎቹ ትክክለኛ መሆናቸውንም ከማጣራት አኳያ ብዙ ጊዜ የሚዘገይበት ምክንያት አንዱ ከተመልካቾች የሚደርሱን በርካታ አስተያየቶች ውስጥ ግንባር ቀደሙ ብዙ ትቆያላችሁ የሚል ነው። ይሄ ደግሞ ስራውን በደንብ አጣርቶ ሰርቶ ለሕዝብ ማቅረብ ረዘም ያለ ጊዜ ስለሚወስድ ነው። እና ከዛ አንጻር ነው። እና ይህን ይመስላል አሰራሩ። ወደ ማጠቃለያችን እየገሰገስን ነው። አድማጮቻችን አሁን ለምሽቱ ያልነውን በዚህ ልንቋጭ ነው። ለማጠቃለያ ዜና የሚያዳርሳችሁ ይህ የጀመርነው ዜማ ነው። ዋየሁና ጆቲ ተረፏል እየወደድኳት እንታላና ግራት ፈረፋል አይዞ እስኪ ተበርበር አሳቧን ሰረዳ ይ

የአሜሪካ ድምጽ ራዲዮ ዘወትር ቅዳሜና እሑድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመድበኛው ስርጭት መልሰን እስከምንገናኝ ከአቀናባሪያችን ንጉሱ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። በዚሁ እንሰናበታለን። ሰላም ደህና ደሩ።